መጽሐፈ መሣፍንት ምዕራፍ ሃያ የእስራኤልም ልጆች ሁሉ ወጡ። ማኅበሩም ከዳን እስከ ቤርሳቤህ ድረስ ከገለአድም አገር ሰዎች ጋር ወደ እግዚአብሔር ወደ ምጽጳ እንደ አንድ ሰው ሆነው ተሰበሰቡ። ከእስራኤልም ነገር ሁሉ የሆኑ የሕዝቡ ሁሉ አለቆች ሰይፍ በሚመዝዙ በቍጥሩም አራት መቶ ሺህ እግረኞች በሆኑ በእግዚአብሔር ሕዝብ ጉባኤ ቆሙ። የብንያምም ልጆች የእስራኤል ልጆች ወደ ምጽጳ እንደ ወጡ ሰሙ። የእስራኤልም ልጆች ይህ ክፉ ነገር እንደምን እንደተደረገ እንደ ተደረገ ንገሩን አሉ። የተገደለችውም ሴት ባል ሌዋዊው እንዲህ ብሎ መለሰላቸው። እኔና ቁባቴ በዚያ ለማደር ወደ ብንያም አገር ወደ ጊብዓ መጣን። የጊብዓም ሰዎች ተነሱብኝ፣ ቤቱንም በሌሊት በእኛ ላይ ከበቡት፣ ሊገድሉኝም ወደዱ። በቁባቴም አጥብቀው አመነዘሩባት፣ እርሷም ሞተች። እኔም ቊባቴን ይዤ ቈራረጥኋት። በእስራኤልም ዘንድ እንደዚህ ያለ ኀጢአትና ስንፍና ስለ ተሠራ ወደ እስራኤል ርስት አገር ሁሉ ሰደድሁ። እነሆ የእስራኤል ልጆች ሆይ ሁላችሁ ምክራችሁንና እዝናታችሁን በዚህ ስጡ። ሕዝቡም ሁሉ እንደ አንድ ሰው ተነሥተው አሉ፣ ከእኛ ዘንድ ማንም ወደ ድንኳኑ አይሄድም ወደ ቤቱም አይመለስም። ነገር ግን በጊብዓ ላይ የምናደርገው ነገር ይህ ነው፤ በዕጣ እንወጣባታለን። ወደ ብንያም ጊብዓ በመጡ ጊዜ እርሷ በእስራኤል ላይ እንዳደረገችው እንደ ስንፍናዋ እንዲያደርጉ ለሕዝቡ ስንቅ የሚይዙ ከእስራኤል ነገድ ሁሉ ከመቶ ዐሥር ሰው፣ ከሺሁም መቶ ሰው፣ ከአሥሩም ሺህ አንድ ሺህ ሰው እንወስዳለን። የእስራኤልም ሰዎች ሁሉ እንደ አንድ ሰው ሆነው በከተማይቱ ላይ ተሰበሰቡ። የእስራኤልም ነገዶች በእናንተ መካከል የተደረገ ይህ ክፉ ነገር ምንድር ነው? አሁንም እንድንገድላቸው ከእስራኤልም ክፋትን እንድናርቅ በጊብዓ ውስጥ ያሉትን ምናምንቴዎቹን ሰዎች አውጥታችሁ ስጡን ብለው ወደ ብንያም ነገድ ሁሉ ሰዎችን ላኩ። የብንያምም ልጆች ግን የወንድሞቻቸውን የእስራኤልን ልጆች ቃል ሊሰሙ አልወደዱም። የብንያምም ልጆች ከእስራኤል ልጆች ጋር ሊዋጉ ከየከተማው ወደ ጊብዓ ተሰበሰቡ። በዚያም ቀን ከየከተማው የመጡ የብንያም ልጆች ተቈጠሩ። ቍጥራቸውም ከጊብዓ ሰዎች ሌላ ሀያ ስድስት ሺህ ሰይፍ የሚመዝዙ ሰዎች ነበሩ። ከጊብዓም ሰባት መቶ የተመረጡ ሰዎች ተቈጠሩ። ከእነዚያም ሕዝብ ሁሉ ሰባት መቶ የተመረጡ ግራኝ ሰዎች ነበሩ። እነዚህም ሁሉ ድንጋይ እየወነጭፉ ነበር፣ አንዲት ጠጒርስ እንኳ አይስቱም። ከብንያምም ልጆች ሌላ የእስራኤል ሰዎች አራት መቶ ሺህ ሰይፍ የሚመዝዙ ሰዎች ተቈጠሩ እነዚህም ሁሉ ሰልፈኞች ነበሩ። የእስራኤልም ልጆች ተነሥተው ወደ ቤቴል ወጡ። እግዚአብሔርንም የብንያምን ልጆች ለመዋጋት አስቀድሞ ማን ይወጣል ብለው ጠየቁት። እግዚአብሔርም ይሁዳ ይቅደም አለ። የእስራኤልም ልጆች በማለዳ ተነሥተው በጊብዓ ፊት ሰፈሩ። የእስራኤልም ሰዎች ከብንያም ጋር ሊዋጉ ወጡ። የእስራኤልም ሰዎች በጊብዓ አጠገብ በእነርሱ ላይ ተሰልፈው ቆሙ። የብንያምም ልጆች ከጊብዓ ወጡ። በዚያም ቀን ከእስራኤላውያን ሀያ ሁለት ሺህ ሰዎች ገደሉ። ሕዝቡም የእስራኤል ሰዎች ተበራቱ። በፊተኛውም ቀን በተሰለፉበት ስፍራ ደግሞ ተሰለፉ። የእስራኤልም ልጆች ወጥተው በእግዚአብሔር ፊት እስከ ማታ ድረስ አለቀሱ። እግዚአብሔርንም ከወንድሞቻችን ከብንያም ልጆች ጋር ለመዋጋት ዳግመኛ እንቀርባለን ብለው ጠየቁ። እግዚአብሔርም በእነርሱ ላይ ውጡ አለ። በሁለተኛውም ቀን የእስራኤል ልጆች ከብንያም ልጆች ጋር ሊዋጉ ቀረቡ። በሁለተኛውም ቀን ብንያም ከጊብዓ በእነርሱ ላይ ወጣ። ከእስራኤልም ልጆች ደግሞ ዐሥራ ስምንት ሺህ ሰዎች ገደሉ። እነዚህም ሁሉ ሰይፍ የሚመዙ ነበሩ። የእስራኤልም ልጆች ሁሉ ሕዝቡም ሁሉ ወጥተው ወደ ቤቴል መጡ። አለቀሱም። በዚያም በእግዚአብሔር ፊት ተቀመጡ። በዚያም ቀን እስከ ማታ ድረስ ጾሙ። በእግዚአብሔር ፊት የሚቃጠልና የደህንነት መሥዋዕት አቀረቡ። በዚያም ዘመን የእግዚአብሔር የቃል ኪዳኑ ታቦት በዚያ ነበርና፣ በዚያም ዘመን የአሮን ልጅ የአልዓዛር ልጅ ፊንሐስ በፊቱ ይቆም ነበርና፣ የእስራኤል ልጆች እግዚአብሔርን ከወንድሞቻችን ከብንያም ልጆች ጋር ለመዋጋት ዳግመኛ እንውጣ ወይስ እንቅር ብለው ጠየቁ። እግዚአብሔርም ነገ በእጃችሁ አሳልፌ እሰጣችኋለሁና ውጡ አለ። እስራኤልም ከጊብዓ ዙሪያ የተደበቁ ሰዎች አኖሩባት። በሦስተኛውም ቀን የእስራኤል ልጆች ወደ ብንያም ልጆች ወጡ፣ በጊብዓም ፊት እንደ ቀድሞው ጊዜ ተሰለፉ። የብንያምም ልጆች በሕዝቡ ላይ ወጡ፣ ከከተማይቱም ተሳቡ። እንደ ቀድሞውም ጊዜ በአውራዎቹ መንገዶች አንደኛው ወደ ቤቴል ሁለተኛውም ወደ ጊብዓ ሜዳ በሚወስዱት መንገዶች ላይ ሕዝቡን ይመቱ ይገድሉም ጀመር። ከእስራኤልም ሠላሳ የሚያህል ሰዎችን ገደሉ። የብንያምም ልጆች እንደ ቀድሞው በፊታችን ተመቱ አሉ። የእስራኤል ልጆች ግን እንሽሽ፣ ከከተማም ወደ መንገድ እንሳባቸው አሉ። የእስራኤልም ሰዎች ሁሉ ከስፍራቸው ተነሥተው በበዓል ታማር ተሰለፉ። ከእስራኤልም ተደብቀው የነበሩት ከስፍራቸው ከጊብዓ ሜዳ ወጡ። ከእስራኤልም ሁሉ የተመረጡ አሥር ሺህ ሰዎች ወደ ጊብዓ አንጻር መጡ። ሰልፍም በርትቶ ነበር። መከራም እንዲያገኛቸው አላወቁም ነበር። እግዚአብሔርም ብንያምን በእስራኤል ፊት መታ። በዚያም ቀን የእስራኤል ልጆች ከብንያም ሀያ አምስት ሺህ አንድ መቶ ሰዎች ገደሉ። እነዚህ ሁሉ ሰይፍ የሚመዙ ነበሩ። የብንያም ልጆች እንደ ተመቱ አዩ። የእስራኤል ልጆች ግን በግቢአ ላይ በኖሩት ድብቅ ጦር ታምነዋልና ለብንያም ስፍራ ለቀቁላቸው። ተደብቀውም የነበሩት ፈጥነው ወደ ጊብዓ ሮጡ። ተደብቀውም የነበሩት መጥተው ከተማውን ሁሉ በሰይፍ ስለት መቱ። የተደበቁትም ሰዎች ከከተማው ብዙ ጢስ እንደ ደመና እንዲያስነሱ በእስራኤል ልጆችና በተደበቁት ሰዎች መካከል ምልክት ተደርጎ ነበር። የእስራኤልም ሰዎች ከሰልፉ አፈገፈጉ ብንያማውያንም እንደ ቀድሞው ሰልፍ በፊታችን ተመትተዋል እያሉ ከእስራኤል ሰዎች ሰላሳ የሚያህሉ ሰዎች መምታትና መግደል ጀመሩ። ምልክቱ በጢሱ አምድ ከከተማው ሊወጣ በጀመረ ጊዜ ብንያማውያን ወደ ኋላቸው ተመለከቱ። እነሆም የሞላ ከተማው ጥፋት ወደ ሰማይ ወጣ። የእስራኤልም ሰዎች ተመለሱ። የብንያምም ሰዎች ክፉ ነገር እንደ ደረሰባቸው አይተዋልና ደነገጡ። ከእስራኤልም ሰዎች ፊት ጀርባቸውን መልሰው ወደ ምድረ በዳ መንገድ ሸሹ። ሰልፉም ተከታትሎ ደረሰባቸው። ከየከተማውም የወጡት በመካከላቸው ገደሉአቸው። ብንያማውያንንም ከበቡ፣ በምሥራቅም በኩል እስካለው እስከ ጊብዓ አንጻር ድረስ አሳደዷቸው። በመኑሔም አጠፉአቸው። ከብንያምም ዐሥራ ስምንት ሺህ ሰው ሞተ። እነዚህ ሁሉ ጽኑዓን ነበሩ። ከእነርሱም የተረፉት ተመልሰው ወደ ምድረ በዳ ወደ ሬሞን ዓለት ሸሹ። ከእነርሱም በየመንገዱ ላይ አምስት ሺህ ሰው ለቀሙ፣ ወደ ጊድ አምም አሳደዷቸው፣ ከእነርሱም ሁለት ሺህ ሰዎችን ገደሉ። እንዲሁም በዚያ ቀን ከብንያም የሞቱት ሀያ አምስት ሺህ ሰይፍ የሚመዝዝ ሰዎች ነበሩ፣ እነዚህ ሁሉ ጽኑዓን ነበሩ። ስድስቱም መቶ ሰዎች ተመልሰው ወደ ምድረ በዳ ወደ ሬሞን ዓለት ሸሹ። በሬሞንም ዓለት አራት ወር ተቀመጡ። የእስራኤልም ሰዎች በብንያም ልጆች ላይ ዳግመኛ ተመለሱ። ሞላውን ከተማ ከብቱንም፣ ያገኙትንም ሁሉ በሰይፍ ስለት መቱ። ያገኙትንም ከተማ ሁሉ በእሳት አቃጠሉ።